ወጣቱ የጸጥታ ፖሊሶች እዚህ እንዳሉት በቦን ከተማ በስውር ተሰብስበው የሚንቀሳቀሱት የእስላም አክራሪዎች ህዋስም አባል ነው። የአፍሪካ ቀንድ ተመራማሪና የሶማሌ ፖለቲካ ተንታኝ ዶክተር አኔት ቬበር አይበሁለት ሺህ አስራ ሶስት ዓመተ ምህረት እንደ አውሮፓን አቆጣጠር የዛሬ ሁለት ዓመት ሶስት ወንድማማቾች ወላጅናታቸውን ሁለት ሚስቶቻቸውን ያቀፈ አንድ ቡድን ከቦን ተነስቶ ጀርመንን ለቆ ወደ ሶማሊያ አቅንቶ ነበር ከእነሱም ውስጥ ሌሎቹ እዛው ሲቀሩ ሁለት ወንድማማቾች ተመልሰው መጥተዋል እንደ ደረሱም እዚህ ተይዘውን ተከሰውም ፍርድ ቤት ቀርበዋል የእነሱንም ጉዳይ አሁን ድረስ ፍርድ ቤቱ እያጠናው ነው ብዙ ሰዎች የጀርመን ዜግነት ያላቸው ቸው የሶማሌ ተወላጆች ወደ ሶማሌ ወርደው ተመልሰው ወደ ጀርመን ሀገር መጥተዋል። ሁሉም ግን አልመጡም። እዚያው የቀሩም አሉ። በግምት ቁጥራቸው አስራ አምስት ከሚደርሱ ከቢጤ አክራሪዎቹ ጋር ወጣቱ አብድር አዛክ አብሮ ተደራጅቶ ሕይወቱን ለማሳለፍ ቆርጦ የተነሳ ልጅ እንደሆነ ከፖሊስ የተገኘው መረጃ መሰረት አድርገው ብዙ ጋዜጣዎች እዚህ ስለ እነሱ ጽፈዋል። የዛሬ ሰባት ዓመት ጀርመንን በአውሮፕላን ለቆ ወደ ኢራክ ሊጓዝ ሲልም ቦን ኮሎኝ አውሮፕላን ጣቢያ ላይ ይኸው ልጅ ተይዞ ታስሮና ተመርምሮ ቃሉን ሰጥቶ እንደተለቀቀም ዲቬልት የተባለ ዕለታዊ ጋዜጣ ሰሞኑን አቅርበዋል። የአፍሪካ ቀንድና የሶማሌ ፖለቲካ ጉዞን ተከታትለው የሚያጠኑት ዶክተር አኔት ቬበር፣ እንደገና የምናውቀው ነገር ቢኖር በብዙ መቶ የሚቆጠሩ የእስላም አክራሪዎች ከጀርመን ተነስተው ራሱን እስላማዊ መንግስት ከሚለው ተዋጊዎች ጋር ተደባልቀው የጦር ሜዳ ገብተው እንደሚዋጉ ስለ እነሱ ማንነትና ስለ ብዛታቸው ስንት እንደሆኑም በደንብ እናውቃለን። አልሸባብን በተመለከተ ግን እነሱን የሚከተሉትን ሰዎች ቁጥር እዚህ ምን ያህል እንደሆኑ ምንም የማውቀው ነገር የለም። አብዛኛዎቹ አክራሪዎች ከአውሮፓ ተነስተው ወደ ኢራክና ወደ ሶሪያ ራሳቸውን የእስላማዊ መንግስት ብለው ከሚጠሩት ሽበርተኞች ጋር ለመቀላቀል ወደዚያ የሚወርዱት እንደተደረሰበት በቱርክ በኩል አድርገው ሲሆን ወደ ሱማሊያ የሚዘርኩት ግን በተለያዩ ሀገር በግብፅና በኬንያ አቆራርጠውና አረሳስተው ሱማሊያ በዚያውም ሞቃዲሾ መግባቱን እንደሚመርጡ እዚህ ይጻፍባቸዋል። እሑድ ዕለት ፕሬዚዳንት ኦባማ ኬንያን ለቀው ወደ አዲስ አበባ ለመግባት በሚንቀሳቀሱበት ሰዓት ሞቃዲሾ ላይ በሆቴሉ ጃዚራ በር ላይ የፈነዳውን የመኪና ቦምብ የጸጥታ ፖሊሶች እንደሚሉት በደንብ ተጠንቶና ታስቦበት የተወሰደ እርምጃ ነው። ባለፉት ጊዜያት በሞቃዲሾ በተደጋጋሚ የታየው የቦምብ ፍንዳታ ቁጥሩ ትንሽ አይደለም። በዚያ በጃዚራ ሆቴል ውስጥ የብዙ መንግሥታት ተጠሪዎች ኤምባሲዎቻቸውን ከፍተው የዲፕሎማቲክ ስራቸውን የሚያካሂዱበትን ቦታና ቢሮቸውም ነው የታላቋ ብሪታንያ የቱርክና የግብጽ መንግስት ኤምባሲዎችም ቢሮም የሚገኘው እዚያው ሆቴል ውስጥ ነው። አልሸባብ በዚህ የቦምብ ፍንዳታ የውጭ ሀገር ሰዎች ሱማሌን ለቀው እንዲወጡ መልእክቱን ዶክተር አኔተ ቬበር ለዶቸ ቨለ እንዳሉት በተዘዋዋሪ መንገድ ለማሳየት ነው። ከሞቱት አስራ ስምንቱ የውጭ ሀገር ሰዎች መካከል አንድ የቻይና ኤምባሲ ሰራተኛ ሶስቱ ሲቆስሉ አብሮም ይገኝበታል። ሱማሌ አስተማማኝ ለማንም አይደለች የሚለውን መልእክት ለዘማቹ የአፍሪካ ጦርም በሌላ ዘዴ ለማስተላለፍ እንዳቀዱም ይህ ድርጊታቸው ያሳያል። ይልማይለ ሚካኤል ዶችቨለ ራዲዮ ጣቢያ ከበርሊን ከተማ።